የአሜሪካ ድምጽ ራዲዮ ጣቢያ ነው። በ25ና በ31 ሜትር ባንድ ባጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፈው ፕሮግራም አሁን ጀመረ። ሰላም ጤና ስጥልን። የአክብሮት ሰላምታችንን እናቀርባለን። ውድ አድማጮች፣ የማክሰኞ ታህሳስ 22 2013 ዓ.ም ፕሮግራማችንን መሰናዶ እናስተዋውቃችሁ። የሱዳን ጦር የኢትዮጵያ ድንበር ውስጥ ጥቃት አድርሷል ሲል የውጭ ጉዳይ ሚኒስቴር ከሷል። በሱዳን ሴኪዩሪቲ ሱዳን ታጣቂዎች በሱዳን ወታደሮች የኢትዮጵያን ድንበር ተሻግረው ጥቃት የፈጸሙበት የገበሬውን እርሻ የዘረፉበት የገበሬውን ሀብት የወሰዱበት ጭራሽ እንደም አልፈው በሚዲያም ጭምር በፖለቲከኞች ጭምር ይህ የሚገባነኛ ብድንበር ነው፣ ይሄ እኛ መሬት ነው፣ መሬታችን እንደገና ይዘናል አለቅም እስከ ማለት የደረሱበት ሁኔታ ነው ያለው። ይሄ በተለይ በሱዳን አንዳንድ ከፍተኛ ባለስልጣኖች ጭምር የተስተጋባ ሁኔታ ነው የነበረው። የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲን ድምጽ ነው የሰማ ነው፣ ዘገባ ይኖረናል። መተከል ዞን በሲቪሎች ላይ የተፈጸመ ባለው ጥቃት ዛሬ ማለዳም ዲባጤ ወረዳ ውስጥ ሁለት ሰዎች ተገለዋል። ምንህ ነው የሞተው? ወንድሜ ነው። ምን ባለትዳር ነበር? ባለትዳር ስንት ልጆች አባት ነበር? የአምስት ልጆች አባት በጥቃቱ ወንድማቸው እንደተገደለባቸው የገለጹ ነዋሪ ድምፅ ነው። የሰማ ነው በምሽቱ አብይ ርዕስ ይዘናቸዋል። የሱዳን ጦር በኢትዮጵያ አዋሳኝ አካባቢዎች እየሰፈረና በነዋሪዎች ላይ ጥቃት እያደረሰ ነው ሲል የማዕከላዊ ጎንደር ዞን አቤቱታ አሰምቷል። በዚህም ላይ ዘገባ ይኖረናል። በአፋርና ሶማሌ ክልል አጎራባች አካባቢዎች የተከሰተው ግጭት መቆሙን ሁለቱም ክልሎች አስታውቀዋል። ውጥረቱ ግን እንዳለ ነው ብለዋል። በመጽሔት ክፍለ ጊዜ ዘገባ ይቀርብበታል። ሌሎችም በርከት ያሉ ወቅታዊ ዘገባዎችና ቅንብሮች ይኖሩናል። ፕሮግራማችንን በአህዱ ሬዲዮ 94.3 ላይም በቀጥታ ማግኘት ትችላላችሁ። የምሽቱ አስተናጋጃችሁ ቆንጅት አየነኝ ንጉሶ፣ ታምሬ ፕሮግራማችንን ይመራል። አሁን በቀጥታ ለምሽቱ ወደ ተሰናዱ የዓለም ዜናዎች እንሻገር። አብራችሁን አምሹ። ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ከሰዓቱ የዓለም ዜና ጋር ጽዮን ግርማ ነኝ። በቤንሻንጉል ጉምዝ ክልል በመተከል ዞን ከ97,000 በላይ ዜጎች መፈናቀላቸውን የሰላም ሚኒስቴርን ቃል ጠቅሰው የአገር ውስጥ መገናኛ ብዙኃን ዘግበዋል። በሌላ በኩል ሚኒስቴር መስሪያ ቤቱ በፌስቡክ ገጹ ላይ ባወጣው መረጃ ከቤንሻንጉል ጉምዝ ለተፈናቀሉ ሰዎች የሰብአዊ ድጋፍ የሚያስተባብር ኮሚቴ ተቋቁሞ እየሰራ መሆኑን ገልጿል። በሌላ በኩል ደግሞ በመተከል ዞን ውስጥ በሲቪሎች ላይ እየተፈጸመ ባለው ጥቃት ዛሬ ማለዳ ላይም ድባጤ ወረዳ ዘጊ ቀበሌ ውስጥ ሁለት ሰዎች ተገድለዋል፣ አንድ ሰው ቆስሏል ብለዋል በአካባቢው የነበሩ የአይንም ማኞች በተያያዘም የቤንሻንጉል ጉምዝ ክልል ምክር ቤት በማቆያ ውስጥ ያሉ የአራት አባላቱን ያለመከሰስ መብት አንስቷል። እነዚህ ያለመከሰስ መብታቸው የተነሱት የክልሉ ባለስልጣናት በእስር ላይ እንደሚገኙም ታውቋል። በጠቅላይ ሚኒስትሩ የተቋቋመው ግብረ ኃይል የመተከል ዞንን ጸጥታ የማስከበር እንቅስቃሴ መጀመሩን የቤንሻንጉል ጉምዝ ክልላዊ መንግስት አስታውቋል። አድማጮች የዚህን ዜና ዝርዝር ዘገባ ከዜናው በኋላ ይዘን እንመለሳለን። ሊጠናቀቅ ጥቂት ቀናት በቀሩት ዓመት ውስጥ በመላው ዓለም 53 ጋዜጠኞች መገደላቸውን ድንበር የለሽ የጋዜጠኞች ማህበር ባወጣው የአመቱ ማጠቃለያ ሪፖርት ገለጸ። በ2020 ዓ ም ከተገደሉት ጋዜጠኞች ውስጥ 84 በመቶ የሚሆኑት ሆን ተብለው በተፈጸሙ ጥቃቶች መገደላቸውን የሚገልጸው የድርጅቱ ሪፖርት አብዛኞቹ ጋዜጠኞች የተገደሉት በሜክሲኮ ነው ብሏል። በከፍተኛ ቁጥር ጋዜጠኞች የተገደሉባቸውን አምስት ሀገራት ሲዘረዝርም ሜክሲኮ ስምንት ኢራቅ ስድስት አፍጋኒስታን አምስት እንዲሁም ፓኪስታንን ህንድ አራት አራት ጋዜጠኞች ተገድለውባቸዋል ብሏል። በሀገር ውስጥ የሙስና ጉዳዮች ላይ የምርመራ ሪፖርቶችን በመስራታቸው እና በማጠናቀር ላይ ሳሉ የተገደሉ ጋዜጠኞች አስር፣ የወንጀል ጉዳዮችን ለማጋለጥ ሲሰሩ የነበሩ ጋዜጠኞች አራት፣ እንዲሁም የተቃውሞ እንቅስቃሴን በመዘገብ ላይ የነበሩ ሰባት ጋዜጠኞች በመላው ዓለም በዚህ ዓመት ተገድለዋል ብሏል ድርጅቱ ባወጣው ሪፖርት። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ተስፋና መፈወስን ያዘለ የአዲስ ዓመት መልእክት አስተላልፈዋል። በዓለም ዙሪያ ላሉት በመቶዎች ሚሊዮኖች ለሚቆጠሩ በኮቪድ-19 ዓለም አቀፍ ወረርሽኝ ምክንያት ኑሯቸው ለተመሳቀለው የዓለም ህዝቦች መልእክቱን እንዳስተላለፉ የአሜሪካ ድምጽ ዘጋቢ ሊሳ ሽላይን ከጄኔቫ በላከችው ዘገባ ጠቅሳለች። አዳነች ፍሳሐየ አቀርበዋለች። በምዕተ ዓመት ውስጥ አንድ የሊከሰት በሚችል ዓለም አቀፍ ወረርሽኝ ባስከተለው ቀውስ ሀዘን እንደሚሰማቸው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ ገልጸዋል። ኮቪድ-19 በሚሊዮኖች የሚቆጠሩ ሰዎች ኑሮን አመሳቅለው ዓለምን ሀዘንና ስቃይ ውስጥ አስምጧል ብለዋል። በመጪው ሐሙስ የሚያከትመው 2020 ዓ.ም የፈታኝ ሁኔታ የስቃይና የእንባ ጊዜ ነበር ሲሉ ገልጸውታል። ዓለምን ማተራመስ ኮቪድ-19 በባሰ መልኩ በመዛመቱ የሰዎች ሕይወት መጥፋት የቀጠለበት ዓመት ነው ብለውታል። ዓለም አቀፉ ወረርሽኝ ድህነት፣ የእኩልነት ጉድለትና ረሃብ እየጨመረ ሄዶ ከፍተኛ ደረጃ ላይ እንዲደርስ ማድረጉን አንቶኒዮ ጉተረሽ አስገንዝበዋል ሮ ሆኖም አዲስ ዓመት እየጠበቅን ነው። አዲስ የተስፋ ጮራንም እያየን ነው። ሰዎች ጎረቤቶቻቸውንና የማያውቋቸውን ሰዎች ሳይቀር እየረዱ ነው። በግንባር ቀደምትነት የተሰማሩት ሰራተኞች የሚችሉትን ሁሉ እየጣሩ ነው። የሳይንስ ምሁራን ታይቶ በማይታወቅ ፍጥነት ክትባቶችን ለማምረት ችለዋል። አገሮች የአየር ንብረት ለውጥ የሚያስከትለውን ጉዳት ለመከላከል በአዲስ መልክ ቁርጠኝነታቸውን እየገለጹ ነው። ጉተርሻ አያይዘውም የአየር ለውጥ እና ወረርሽኝ በቀላሉ ለመወጣት የሚቻልባቸው ቀውሶች አይደሉም ብለዋል። እግብ ላይ ለመድረስ ከባድ ስራንና ቁርጠኝነትን ይጠይቃል። ከሁሉም በላይ ግን ሁሉም ሰዎች ለጋራ ግብ ተባብሮ ለመስራት ፍላጎት እንዲኖራቸው ያስፈልጋል ብለዋል። ሁላችንም ተባብረን በአንድነት ከሰራን የተስፋ ጮራዎቹ በዓለም ዙሪያ ሊደርሱ ይችላሉ። በዚህ በከባዱ ዓመት የተማርነው ነገር ቢኖር ይህ ነው። ተባብረን በመካከላችንና ከተፈጥሮ ጋር ሰላም እናውርድ። የአየር ንብረት ለውጥ ቀውስን እንከላከል። የኮቪድ-19 መዛመትን አቁመን መጪው 2021 ዓመተ ምህረት የፈውስ ጊዜ እንዲሆን እንጣር። በመጨረሻም የተባበሩት መንግሥታት ድርጅት ዋና ጸሐፊ ሰዎች ተባብረው ከሰሩ በአደገኛ ወረርሽኝና በኢኮኖሚ መዳሸቅ ምክንያት የተባባሱት ክፍፍሎች የሚጠገኑበት ዓመት ሊሆን እንደሚችል ተስፋቸውን ገልጸዋል። የኮሮና ቫይረስ እንደገና ያገረሸባት እና አዲስ ቫይረስ ስጋት ውስጥ የከተታት ደቡብ አፍሪካ አዳዲስ ገደቦችን መጣሏን የሀገሪቱ ፕሬዚዳንት ሲሪል ራማፎስ አስታወቁ። ምንም አይነት የአልኮል መጠጦች ከዚህ በኋላ አይሸጡም ብለዋል። ፕሬዝዳንቱ በሀገሪቱ ቴሌቪዥን ጣቢያ ቀርበው ባስተላለፉት መልእክት የቫይረሱ መዛመት ሀገሪቱን ከፍተኛ ስጋት ውስጥ እየከተታት መሆኑን ገልጸው የመጠጥ መሸጫ ቦታዎች እንዲዘጉና ከትላንት ሰኞ ጀምሮ ከምሽቱ 3 ሰዓት እስከ ንጋቱ 12 ሰዓት ድረስ ሁሉም ሰው በቤት ውስጥ እንዲቆይ የሰዓት እላፊ ታውጇል። ለሚቀጥሉት 14 ቀናትም ማንኛውም በውስጥና በውጭ የሚደረጉ ሰዎች የተሰበሰቡባቸው ዝግጅቶች ታግደዋል ብለዋል። ሰዎች በተሰበሰቡበት ቦታ የአፍና አፍንጫ መሸፈኛ ጭምብል አለማጥለቅም እስራት ሊያስከትል ይችላል ብለው ጠበቅ ያለ ትዕዛዝ አስተላልፈዋል። አድማጮች የምታዳምጡት ከአሜሪካ ድምፅ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን ዝግጅት ነው። መንግስት ለመመስረት ፓርቲዎች የፈጠሩት ጥምረት መፍረሱን ተከትሎ ባለፉት ሁለት ዓመታት ውስጥ ለአራተኛ ጊዜ ምርጫ በምታካሂደው እስራኤል ኮቪድ-19 በከፍተኛ ሁኔታ እያሻቀበ በመሆኑ ሀገሪቱ ለሶስተኛ ጊዜ ክልከላዎችን ብትጀምርም የኮቪድ-19 ክትባትን ለሕዝብ በማዳረስ ረገድ ግን ስኬታማ ሆናለች። ክትባቱን በወሰዱ ሰዎች ቁጥርም እስራኤል ከዓለም አንደኛ ሆና እየመራች ነው። ዘገባው የሊንዳ ኢትዮጵያ ግራንድ ስቴይ ነው የቆየ ታቀርበዋለች። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔትናሁ በቴሌቪዥን መስኮት ቀርበው የኮቪድ-19 ክትባትን በመውሰድ የመጀመሪያው ሲሆኑ፣ ሌሎች የእስራኤል ባለስልጣናትም በተመሳሳይ ክትባቱን ወስደዋል። ሁሉም እስራኤላውያን ክትባቱን እንዲወስዱ ራሴ ምሳሌ ሆኜ ማሳየቴ አስፈላጊ ነው ብዬ አስባለሁ። ምክንያቱም ይህን ሁላችንም አብረን ካደረግነው ኮሮናን ካሰብነው ጊዜ ቀድመን እናጠፋዋለን። እስራኤል የኮቪድ-19 ክትባት ዘመቻ ቀድማ በጀመረች በመጀመሪያው ሳምንት ብቻ ከሩብ ሚሊዮን በላይ እስራኤላውያን ተከትበዋል። የሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁም የዓለም ጤና ባለሙያዎች ይቻላል ባሉት መሰረት እስራኤል ኮቪድ-19ን በማጥፋት የመጀመሪያው ሀገር ትሆናለች እያሉ ነው። እስራኤል ይህንን ማድረግ የምትችለው እጅግ በጣም የተስተካከለ የሕዝብ ጤና አገልግሎት ስላላት ነው። የሕዝብ የሆነው የጤና ስርዓት በአራት አይነት የገንዘብ ምንጮች ይደገፋል። ሰው የሚፈልገውን ከመረጠ በኋላ ለአገልግሎቱ ተቀባይነትን ካገኘ ነፃ የኮሮና ምርመራና ክትባትን ጨምሮ በጣም ጥሩ የጤና አገልግሎት ያገኛል። የአሜሪካ ድምጽ ያነጋገራቸው እስራኤላውያን በሀገሪቱ እየተተገበረ ባለው ክልከላና መጪው ምርጫ ብዙም ደስተኛ ባይሆኑም ውጤታማ እየሆነ ባለው የክትባት ዘመቻ ግን መርካታቸውን እየገለጹ ነው። ከነዚህ አንዷ የሆነችው ጂላ ካን ሆፍማን የተባለች እስራኤላዊት ለአራተኛ ጊዜ በሚደረገው ምርጫ የተለየ ውጤት ይኖራል ብዬ ባልጠብቅም የወረርሽኙ ማብቂያ ጅማሮ መሆኑን ማየታችን ግን ተስፋ ሰጪ ነው ብላለች። ጠቅላይ ሚኒስተር ኔትናሁም በመጪውም ምርጫ እስራኤላውያን የሀገሪቱን ኢኮኖሚ ካዳከሙት ሶስት ክልከላዎች ይልቅ ስኬታማ የሆነውን የክትባት ሂደት ያስታውሱታል ብዬ ተስፋ አደርጋለሁ ብለዋል። በሊንዳ ግራድስቴይን ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። Thank <laughs> you. በዩናይትድ ስቴትስ የኮቪድ-19 ተጠቂዎች ቁጥር በከፍተኛ ሁኔታ እየጨመረ ባለበት የካሊፎርኒያ ግዛት በሚገኙ ሁለት አካባቢዎች ከማክሰኞ የሚጀምር ከቤት ያለመውጣት ክልከላ ይታወጃል ተብሎ እየተጠበቀ ነው። የግዛቷ አስተዳዳሪ ጋቪን ኒውሰም በትላንትናው ዕለት እንደተናገሩት ሳንጃጁን፣ ጃጅዊን ቫሊ እና ደቡብ ካሊፎርኒያ አካባቢ የጽኑ ሕሙማን ማቆያ ቦታዎችና ሆስፒታሎች በሞሉበት ሁኔታ ከሶስት ሳምንት በፊት ተጥሎ የነበሩት ክልከላዎች እንደሚራዘሙ ግልጽ ነው ብለዋል። ሁኔታው በጣም እየከፋ ከመሄዱ የተነሳም ሆስፒታሎች አስቸኳይ እርዳታ የሚሹ በሽተኞችን እየመለሱ ሲሆን በከፍተኛ ሁኔታ እየመጡ ያሉትን የኮቪድ-19 በሽተኞችን ለማስተናገድ ድንኳኖች ተተክለዋል። የካሊፎርኒያ ግዛት በአሁኑ ወቅት በዩናይትድ ስቴትስ የወረርሽኙ ማዕከል ሆናለች። ከጆንስ ሆፕኪንስ የኮሮና ቫይረስ መረጃ ማዕከል የተገኘው መረጃ እንደሚያሳየውም እስካሁን ሁለት ሚሊዮን አንድ መቶ ዘጠና ሁለት ሺ ስድስት መቶ ዘጠና አራት ሰዎች በቫይረሱ የተያዙ ሲሆን ሀያ አራት ሺ አራት መቶ አስራ ዘጠኝ ሰዎች ደግሞ ህይወታቸው አልፏል። ኬንያ ውስጥ ዜግነት አልባ ሆነው ለአስርት ዓመታት ከቆዩ በኋላ ፍቃድ የተሰጣቸው የሾና ማህበረሰብ አባላት ደስታቸውን እየገለጹ ነው። ኬንያ ባለፈው ወር በሀገሯ ከሀምሳ ዓመታት በላይ ለኖሩ የሾና ማህበረሰብ አባላት ህጋዊ ዜግነት የሰጠች ሲሆን ይህንን መታወቂያ የተቀበሉ የማህበረሰቡ አባላት ከዚህ ቀደም ሲገጥማቸው የነበሩ ችግሮች ከዚህ በኋላ እንደተቀረፉ ተስፋ በማድረግ ደስታቸውን በመግለጽ ላይ ናቸው። ያለ ኬንያ የመታወቂያ ወረቀት የባንክ ሂሳብ ከማንቀሳቀስ ጀምሮ ለረጅም ዓመታት በከፍተኛ ችግር ውስጥ እንደነበሩም ገልጸው የኬንያ መንግስት በመጨረሻ በሰጠው ውሳኔም ደስተኛ መሆናቸውን ተናግረዋል። የሾና ማህበረሰብ አባላት እንደ አውሮፓውያን አቆጣጠር በ1930 ዓ.ም ከዚምባብዌ ወንጌል ለመስበክ የመጡ ሲሆን ከዚህ ጊዜ ጀምሮ ምንም አይነት መታወቂያ በኬንያ አልነበራቸውም። ፕሬዚዳንት ዶናልድ ትራምፕ ኮቪድ-19 ጉዳት ላደረሰባቸው አሜሪካውያን እንዲሰጥ የጠየቁትና የዩናይትድ ስቴትስ ምክር ቤት ያጸደቀውን ለግለሰቦች የሚሰጥ የሁለት ሺህ ዶላር የክፍያ እቅድ ዲሞክራቶች ማክሰኞ እለት ወደ ሴኔት ይመሩታል። ዲሞክራቶች አናሳ በሆኑበት እና የሴኔቱ አብላጫ ፓርቲ መሪ ሚች ማክኔል እቅዱን ለምርጫ ለማቅረብም ምንም ምልክት ባላሳዩበት ሁኔታ ተሰሚነት ያላቸው የዴሞክራቲክ ፓርቲ አባላቱ ወደ ድርጊት እንዲሄድ የሚያስገድዱ የተለያዩ አማራጮችን ይጠቀማሉ ተብሏል። ማንኛውም የሴኔቱ አባል ተቃውሞ ካቀረበ ሊቆም የሚችለውን እንቅስቃሴ የጀመሩት የአናሳው ዴሞክራቲክ ፓርቲ መሪ ቸክ ሹመር ለአስቸኳይ ጊዜ የሚሰጠው ድጋፍ 2000 ዶላር እንዲሆን በሀገሪቱ ያሉ ሁሉም ሰዎች ይደግፋሉ ብለዋል። በሴኔቱ ያሉ ሪፐብሊካኖች የአሜሪካን ሰራተኞችና ቤተሰቦቻቸውን ፍላጎት ሊያሟላ የሚችልን ድጋፍ እንዳያቆም ሚች ማክኔል ሊያረጋግጡ ይገባል ሲሉም ተናግረዋል። አድማጮች፣ ዜናው በዚያ በቃ። ከቀሪ የማክሰኞ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። የዓለም ዜናዎቹን አደመጥን። ጽዮን ግርማን እናመሰግናለን። የምትከታተሉት በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የማክሰኞ ታህሳስ 20 ምሽት ፕሮግራማችንን ነው። ወቅታዊ የአገር ውስጥና ዓለም አቀፍ ዜናዎችን የሚተነትኑ ዘገባዎች የሚቀርቡበት የመጽሔት ክፍለ ጊዜ ላይ ደርሰናል። ከተለያዩ የኢትዮጵያ አካባቢዎች ከዘጋቢዎቻችን የደረሱን በርከት ያሉ ወቅታዊ ዘገባዎች ይዘናል። በሁለተኛው አጋማሽ ከሚቀርቡ ቅንብሮች አንዱን ለቅምሻ ያህል እናሰማችሁና ወደ ዘገባዎቻችን እናልፋለን። እኔ አስራ አምስቱ የአማራ ክልል ክጥያ ምን ይመስል ነበር? በሚዲያዎች እንዴት ነው የተዘገበው? ጃዋር በኦክቶበር አስራ ሁለት አካባቢ በፌስቡክ ፖስት ካደረገ በኋላ ሚዲያዎች እንዴት ነው የተዘገቡት? የአስራ አንድ አስራ አንድ አስራ አንድ በሚል ደግሞ የሲዳማ ማውኬት ትት የተዘገበው ኢትዮጵያ መገናኛ ብዙሃን ብሔርተኝነት በሚል ርዕስ የተጠናቀረ ጥናት ይፋ ሆኗል ያደመጥናቸው። ከጥናቱ አዘጋጆች አንዱ የሆኑትን ዶክተር ሙላቱ አለማየሁን ነው በአዲስ አበባ ዩኒቨርሲቲ የጋዜጠኝነት መምህር ናቸው። ለሁለተኛው አጋማሽ ይዘናቸዋል። አሁን ወደ መጽሔት ክፍለ ጊዜ እንሻግራለን። በቅድሚያ አብይ ርዕስ የቤንሻንጉል ግሙዝ ክልል ምክር ቤት በማቆያ ውስጥ ያሉ የአራት አባላቱን ያለመከሰስ መብት አነሳ። በመተከል ዞን ውስጥ በሲቪሎች ላይ የተፈጸመ ባለ ጥቃት ዛሬ ማለዳ ላይም ድባጤ ወረዳ ዚጊ ቀበሌ ውስጥ ሁለት ሰዎች ተገድለዋል፣ አንድ ሰው ቆስሏል። ይህ በዚህ እንዳለ በጠቅላይ ሚኒስትሩ የተቋቋመው ግብረ ኃይል የመተከል ዞንን ጸጥታ የማስከበር እንቅስቃሴ መጀመሩን የቤንሻንጉል ግሙዝ ክልላዊ መንግስት አስታውቋል። አስቴር ምስጋናው ዝርዝሩን ይዛለች። የቤኒሻንጉል ጉምዝ ክልል ምክር ቤት ዛሬ ባካሄደው አስቸኳይ ጉባኤ ያለመከሰስ መብታቸውን ያነሳባቸው አቶ ሀድጎ አምሳያ፣ አቶ ሽፈራው ጨሌቦ፣ አቶ ግርማ መኒ፣ አቶ አረጋ ባልቤድ የሚባሉ እንደራሴዎች ሲሆኑ አራቱም በቁጥጥር ስር እንደሚገኙ ታውቋል። የአራቱ የክልል ምክር ቤት አባላት ያለመከሰስ መብት እንዲነሳ የጠየቀው ጠቅላይ አቃቢ ሕግ ሲሆን ምክር ቤቱ ጥያቄውን በሙሉ ድምጽ ማጽደቁን አፈ ጉባኤው አቶ ታደለ ተረፈ ዛሬ ለአሜሪካ ድምጽ አረጋግጠዋል። ድርጅት ላይ በቀጥታም ሆነ በተዛዋሪ እጃቸው አለበት ተብሎ የተጠረጠሩ አራት ምክር ቤት አባላት ያለመከሰስ መብት ነው እንዲነሳ የተደረገው በዛሬው ጉባኤ። በቁጥር ስር ሳይሆን በማቆያ የነበሩ ናቸው። በችግር ውስጥ እጃቸው አለበት ተብሎ ለተጠቀመ መዋቅሩ የተለዩና ለነሱ ጥበቃ ተብሎ ማቆያ ላይ የቆዩ ናቸው። አንደኛው ግን ያው ስራ ላይ ነበረ። ዛሬ ያለከሰሳታቸው የተነሱት የምክር ቤት አባላት የወጡት ናቸው። እነሱ ጋር የምክር ቤት አባል ያልሆኑ አማካሪ ነበሩ። የፌዴራልም፣ የክልልም፣ የዞንም የወረዳም ሌሎች አሉ። አሁን በቁጥር ስር የዋሉት በዛሬ ሁለት ደግሞ የመተከል ዞን ዋና አስተዳዳሪ እንደዚሁ በቁጥር ስር የዋሉበት ሁኔታ አለ። እርምጃው እንደሚቀጥልም አፈ ጉባኤው ገልጸዋል። ቀጥላ ለማጥራት ውስታ መጠናከለ ሁኔታ ቀጥሎ ነው ያለው እና እነዚህ ብቻ አይደሉ። አፈ ጉባኤ የታደላክለውም ጥቃቱን ለማስቆም ፈታኝ የሆነውን ነገር ሲናገሩ አሁን ጥቃም ትልቅ ችግር የሆነው ሰላማዊ ሰው የትኛው ነው፣ ሰላማ ያልሆነ የትኛው ነው የሚለው ነገር ሁላ አልተለየም በተለይ በጉምዝ ማህበረሰብ ውስጥ ምክንያቱም የጸጥታ መዋቅር ዝም ብሎ በጅምላ ዜጎችን ጨፈጨፉም አይመጣም። የጸጥታ አካል ወደ ሰፈሮች ወደ መንደሮች ሲገባ ሁሉም ሴት ወንዱ ሳይቀር ህጻን ሳይቀር ሳካ ውስጥ የሚገባበት ሁኔታ ያለው እና ይሄ በመሆኑ ትንሽ ስራውን ከባድ አድርጎታል። ሁለተኛ በአካባቢው በጣም ጫካማ ስለሆነ ወይ በደን ተራራማ ስለሆነ የኦፕሬሽኑን ስራ በጣም ፈታኝ አድርጎታል። ይህ በእንዲህ እንዳለ ዛሬ ማለዳ ድባጤ ወረዳ ዝጊ ቀበሌ ውስጥ የጉሙዝ ታጣቂዎች ሁለት ሲቪሎችን መግደላቸውንና አንድ ሰው ማቁሰላቸውን ወንድማቸውን በመቅበር

ቀብር ቦታ ላይ እግዚአብሔር ያጽናሀይዞ የዛሬውን ጥቃት የክልሉ አፈ ጉባኤ አቶ ታደለ ተረፈ ሄደት ባት ወረዳ ዝግን ትባል ቀበሌ ላይ ወደ ማሳቸው የሚሄዱ ሶስት ግለሰቦች ውስጥ ሁለቱ ተገሎ አንዱ እንደ ቆሰለ መረጃ ደርሶኛል። በተመሳሳይ ዜና በጠቅላይ ሚኒስትር አብይ አህመድ የተቋቋመውና የመንግስት ከፍተኛ ባለስልጣናትና ወታደራዊ አዛዦች የተካተቱበት ግብረ ኃይል መተከል ዞን ውስጥ ህግን የማስከበር ስራውን ሙሉ በሙሉ መጀመሩን የቤንሻንጉል ጉምዝ ክልላዊ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መለስ በየነ ገልጸዋል። ቀደም ሲልም የተጀመረው ህግ ማስከበር ስራ ከወትሮ በተለየ ትኩረት ተሰጠው ተጠናክሮ የሚቀጥል መሆኑን አክሽዎችን ለህግ የማቅረብ እና እነዚህ የሸፈቱ ኃይሎች ላይ የሚወሰደው እርምጃም ተጠናክሮ የሚቀጥል መሆኑን ነው የተቀመጠው። ጎን ለጎንም የተፈናቀሉትን መልሶ የማቋቋም እንቅስቃሴ እየተከናወነ መሆኑን አቶ መለስ ገልጸዋል። ሰብአዊ እርዳታን ተደራሽ የማድረግ ስራዎች ተጀምረዋል። ምናልባትም ከእጀባ ከመንገድ የጸጥታ ችግሩ ጋር በተገናኘ አንዳንድ እንቅፋቶች ካልሆኑ በስተቀር ከዚህ በፊትም የሚደረጉ ሰብአዊ ድጋፎች አሉ ያንን የበለጠ ኮሚቴ በማዋቀር በተለይ ይህንን ሊያጠናክር በሚችል መልኩ የተለያዩ የፈንድ ማፈላለግ እና መልሶ እነዚህን ለማቋቋም የሚያስችል የተለያዩ ስራዎች የሚሰሩበት ራሱን የቻለ ክልላዊ ኮሚቴ ይደራጅ እና ወደ ስራ የሚገባበት ሁኔታ አለ። ዘላቂ መፍትሄ ተብሎ የተቀመጠው ተፈናቃዮች ጋር በተገናኘ አንደኛ ወደ ነባር ቀያቸው ህዝቡን በማዋየት የኦፕሬሽን ስራዎቹ አካባቢውን ሰላም የማድረግ ስራ ተጠናክሮ ሲቀጥል፣ የተከተለው ደግሞ ህዝቡን በማዋየት እንደከዚህ በፊቱ እርቀ ሰላም በማውረድ እርቀ ሰላም በመሰረታዊነት የሚወርዱበትና በዛ መሰረት ህዝቡን እንደከዚህ በፊቱ አብሮነትን የሚያጠናቅሩበት ወደ ነባር ቀይ ተመልሶ ግድ የተቃጠለባቸውም ካሉ እነሱ መልሶ የሚገነቡበት እርስ በርስ የሚታረቁበትና የቅርሚ ባባሉበት ሁኔታዎች ይፈጠራሉ። በቤንሻንጉል ጉምዝ ክልል መተከል ዞን ውስጥ ከመቶ ሺህ በላይ ተፈናቃዮች እንደሚገኙ ተገልጿል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር በኢትዮጵያና በሱዳን መካከል ባለው ድንበር የነበረው ውጥረት በአሁኑ ወቅት የረገበ ቢሆንም የሱዳን ኃይሎች ድንበር ተሻግረው መሬት መያዛቸውን የውጭ ጉዳይ ሚኒስቴር አስታወቀ። ይህንን ወረራ የሚያቀነቅኑ የሱዳን የፖለቲካና ወታደራዊ ልሂቃን ቢኖሩ የአካባቢውንና የኢትዮጵያ መረጋጋት የማይሹ ሶስተኛ ወገኖች እንደሚገፉት ተጠቁመዋል። ኢትዮጵያ አሁንም ችግሩ በሰላም እንዲፈታ እንደምትፈልግ የሚኒስቴሩ ቃል አቀባይ ተናግረዋል። መለስካቸው አማሃ ከአዲስ አበባ ዝርዝሩን ይዘዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ጽሕፈት ቤት በየሳምንቱ በሚጠራው ጋዜጣዊ ጉባኤ የሱዳን የታጠቁ ኃይሎች ከመቶ ዓመታት በላይ በኢትዮጵያውያን ሲታረስ የነበረ መሬት ድንበር ተሻግረው በኃይል እንደያዙ አስታውቀዋል። የሚኒስትሩ ቃል አቀባይ አምባሳደር ዲና ሙፍቲ በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የተመራ ቡድን በሱዳን ካርቱም ተገኝቶ በሁለቱ አገሮች መካከል የቆየው የመተጋገዝና የወንድማማችነት ግንኙነት እንዲቀጥል የሚያስገነዝም መልእክት ለአቻው እንዳስተላለፈ አስ አስታውሰዋል። በኢትዮጵያ በኩል ይህን የመረዳዳትና ሰላማዊ ግንኙነት እንዲቀጥል ቁርጠኝነቱ እንዳለም ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትሩ ማስገንዘባቸውንም ቃል አቀባዩ አብራርተዋል። ይህ ሆኖ ሳለ ከሱዳን በኩል የታየው ሁኔታ ግን ከዚህ የተጻረረ እንደሆነ አምባሳደር ዲና አስረድተዋል። ከዚሁ ጋር በተጓዳኝነት የተፈጸመው ነገር ሲታይ በሱዳን ሴኪሪቲ ሱዳን ታጣቂዎች በሱዳን ወታደሮች ኢትዮጵያን ድንበር ተሻግረው ጥቃት የፈጸሙበት የገበሬውን እርሻ የዘረፉበት የገበሬውን ሀብት የወሰዱበት ጭራሽ እንደውም አልፈው በሚዲያም ጭምር በፖለቲከኞች ጭምር ይሄ የሚገባን እኛ ብድንበር ነው፣ ይሄ የእኛ መሬት ነው፣ መሬታችን እንደገና ይዘናል አለቅም እስከ ማለት የደረሱበት ሁኔታ ነው ያለው። ይሄ በተለይ በሱዳን አንዳንድ ከፍተኛ ባለስልጣኖች ጭምር የተስተጋባ ሁኔታ ነው የነበረው። በአሁኑ ሰዓት ምንም እንኳን በዛ ደረጃ ውጥረቱ ባይቀጥልም ባይኖርም ማለት ነው ካረንትሊ፣ ነገር ግን ዞሮ ዞሮ ሕግ ጥሰው ለመቶ ዓመት አካባቢ ታውቆ ነገር ግን ያልተከለለን ድንበር ይዘው የተቀመጡበት ሁኔታ እንዳለ ነው። አምባሳደር ዲና ሙፍቲ እንዳብራሩት ከሆነ ይህ በሱዳን ኃይሎች ተፈጽሟል ያሉት ድርጊት በሌሎች ኃይሎች ጭምር የተገፋ ነው ብለዋል። በእኛ በኩል ያለው ግምገማ ይህን በተመለከተ ተዋናዮቹ ሱዳን ውስጥ የተወሰኑ የፖለቲካ ኤሊቶች፣ ወታደሮች ጭምር ሆነው ነገር ግን በዋናነት ከውጭ ለሱዳንም ለኢትዮጵያም ህዝብ የማይጨነቁ በተለይ ይህንን ሪጅን እንዲተራመስ የሚፈልጉ ከዛ ውስጥ ሊጠቀሙ የሚችሉ ኃይሎች መኖራቸውን ነው ያገኘ ነው። እነዚህ ኃይሎች የራሳቸው ቬስትድ ኢንትረስት ነው ያላቸው። ለሱዳንም ብለው አይደለም፣ ለኢትዮጵያም ብለው አይደለም። ነገር ግን ከሪጅኑ ትርምስ የሚጠቀሙ ናቸው። ኢንፋክት ኢትዮጵያና ሱዳን ግንኙነት፣ ኢትዮጵያና ኬንያ ግንኙነት፣ ኢትዮጵያና ሶማሊያ ግንኙነት፣ ኢትዮጵያና የኤርትራ ግንኙነት ወዘተርፈ ኢትዮጵያ ከዙሪያዋ ጋር ብትናቆር እንጠቀማለን የሚል ካልኩሌሽን ይዘው የሚሰሩ ሀይሎች ናቸው። እነዚህ ሀይሎች የሚታወቁም ስለሆነ በዋናነት ላይንሼሩን ይወስዳሉ። ይሄ ማለት ግን ሱዳን ውስጥ እንደዚህ አይነት ተዋናዮች የሉም ማለት አይደለም። በእነዚህ ከኋላ በሚገፏቸው ተገዝተው ኢንዋን የወረናዘር ሰብድዩ ሊሆኑ እየተንቀሳቀሱ ያሉ ኃይሎች መኖሪያቸውን ነው ከግምት ማስገባት የሚያስፈልገው። ቃል አቀባዩ የኢትዮጵያን መንግስት አቋም በይበልጥ ሲያስረዱ የሱዳንን የፖለቲካና ወታደራዊ ሊሂቃን የሚገፉት ኃይሎች የአካባቢውን መረጋጋት የሚፈሩ እንደሆኑ አመልክተዋል። የታወቁና ስማቸውንም መጥቀስ አያስፈልግም ያሏቸውን እነዚህን ኃይሎች መንገድ ተከትሎ የኢትዮጵያ መንግስት በተጠመደለት ወጥመድ አይገባም ሲሉ የተለየ መንገድ ነው ያሉትን ጠቁመዋል እነዚህ ኃይሎች በቅኝ አገዛዝ መንፈስን ነው ሱዳንን የሚያዩት። ከሌላው ቀኝ አገዛዝ ጋር ተባብረው ሱዳንን ሲገዙ የነበሩ አሁንም የሚታወቅ ሰፊ የሱዳንን መሬት የያዙ በተለይ ይሄ የእኛ መልክ ያለውን የሱዳኑን ሕዝብ እንደ ሰው የማይቆጥሩ ሌላ ስያሜ የሚሰጡ አሁንም ጭምር ገባ ሁሉ አውጥቶ የሚሸጡ ወገኖች ናቸው። የሱዳን ተቆርቋሪ መስለው የሱዳን አጋዥ መስለው የወጡት እነዚህ ኃይሎች ወረዲ በወል የሚታወቁ ናቸው የሚል አቋም ነው በእኛ በኩል የሚንጸባረቀው። በአጠቃላይ የሱዳንንም እድገት የእኛንም እድገት የማይፈልጉ የአካባቢውን ሰላም የማይፈልጉ ወገኖች ናቸው የሚል ነው አሁንም እኛ አቋም። እንደዛም ሆኖ የኢትዮጵያና የሱዳንን ታሪካዊ ግንኙነት መንከባከብ እንፈልጋለን። አለበለዚያ ከሱዳን ጋር እነሱ በሚፈልጉት ደረጃ ገብተን እነሱ የሚፈልጉትን ጭቃ መብካት ማለት ችግር ውስጥ መግባት ነው የሚል እምነት ነው ያለን። ስለዚህ ይህንን ነገር ሰላማዊ በሆነ መንገድ እንዲፈታ መንግስት ጥረቱን ይቀጥላል። ያለፈው የዴሌጌሽኑም ጥረት የሆነው የነበረው ይህን ጥረት ለመቀጠል አሁንም በቀጠሮ ነው የተለያየ ነው፣ ሆፉሊ ቶሎ እንገናኛለን የሚል ነው። ዞሮ ዞሮ ግን እንደዚ ይሄ ሲባል ያው እነዚህ በቁማር የሚጫወቱትን ኃይሎች ማጋለጡ ስራ ይቀጥላል። እነዚህን ኃይሎች የሱዳኑ ህዝብ ሲዳውገን እንዲያቅም እንፈልጋለን። የሱዳን ህዝብም እንዲነቃባቸው ሁልጊዜ መልእክት እናስተላልፋለን። በማንኛውም መንገድ ለእነዚህ ሰዎች እድል አንሰጥም የሚል ነው። ቃል አቀባዩ በትግራይ ክልል እየተጠናከረ ቀጥሏል ያሉት ህግ የማስከበርና ክልሉን የማረጋጋት ስራ በቂ ምልክቶች እየታዩ እንደሆኑ ዘርዝረዋል። የአየር መንገድ በረራ በተለያዩ እርከኖች የክልሉን አስተዳደር እንደገና መመለስና በዚህም የቴሌፎንና የመንገድ አገልግሎቶች እየተጠናከሩ ናቸው ብለዋል። የአገልግሎቶቹ ጥራትም ሆነ ስፋት ገና ብዙ ጥረት እንደሚጠይቅም አልሸሸጉም። ይሁንና አሁንም የመገናኛ ብዙኃን አሉታዊ ዘገባ ቢዳከምም እንዳለ ጠቁመዋል። እንደዛም ሆኖ ግን ያው በውጭ ሚዲያ በተለይ በቀደም ሲል ወዳጆች የነበሩ ኢትዮጵያ እንደ ሀገር ወዳጅ የነበሩና በኋላ ግን ወዳጅነታቸውን ከዚህ ከቲፒኤልኤፍ በወንጀል ከሚፈለጉ ሰዎች ጋር ያስቀጠሉ ወገኖች ስቲል እያሉ ያሉት ኤርትራውያን የኤርትራን ስደት ካምፕ ሁሉ ጭምር ሄደው ስደተኞችን እያሰቃዩ ነው። ወታደርም አስገብተው እየመለመሩ ነው። በስም ሁሉ ጠቅሰው አንድ ፋብሪካ ትግራይ ውስጥ ያለውን ፋብሪካ ጭምር እየፈተሹት ነው እያወደሙት ነው የሚል በየጊዜው ተጋባል። ነገር ግን አንድም ወዳጅ ሀገር ማለት ነው አፍሪካም ሆነ ከአፍሪካ ውጭ ያሉት ዲፕሎማቲካሊና ፖለቲካሊ እንጂ የደገፉን በወታደራዊ ኃይል ከኢትዮጵያ ጎን የቆመ የለም የሚል ነው። በትግራይ ክልል የተፈጸሙ የመብቶች ጥሰት በነጻ አካል እንዲመረምር የተባበሩት መንግስታትን ጨምሮ ሌሎች አካላት ያቀረቡትን ጥያቄ ኢትዮጵያ መንግስት ውድቅ አድርጎታል የሚለውን ክስም ከእውነት የራቀ ነው ሲሉ አምባሳደር ዲና ሙፍቲ አስተባብለዋል። የሰብአዊ እርዳታ በሮችም ክፍት ናቸው ይላሉ። ሁማኒታሪያን ኮሪደር ክፍት ነው። የመጣራቱም ስራ ወረድ እየተሰራ ያለበት ሁኔታ ነው ያለው። ሪፖርቶችም ለየ ጊዜው እየወጡ ያለበት ሁኔታ ነው። አሁንም ፋርዘር እዛ አካባቢ የተፈጸሙት አትሮሲቲስ በማን ነው የሚፈጸም በማን ኦረዲ ገና ወደፊት እየተጣራ ግልጽ የሚወጣበት አደባባይ የሚወጣበት እድሉ በጣም ሰፊ ነው። ከዚህ በፊት ኮንፍሮንቴሽን ነው ትልቁ ችግር። እነዚህ የሰብአዊ መብት ኮሚሽንም እነዚህ ኢንተርናሽናል ኦርጋናይዜሽን የምንላቸው መንግስት ከላላ ሰጥቷቸው በዚህ ሂዱ ስላቸው አይ በዚህ አይደለም የምንሄደው በዚህ ነው የምንሄደው የሚል ብዙዎቹ ሰው ለማስወጣት ሁሉ ነው የሚሄዱት ሰውን ተሸክሞ ወደ ሌላ አገር ጎረቤት ኤርፖርት ሁሉ በብዛት እያዛሉ የሚመጡበት ምክንያት የከለ ከሊት የተባለች ሰው ለማስወጣት ነው የሚሄዱ ነገር ግን ሲሄዱ ለሰብአዊ መብት ምናምን ሽፋን ይሆናል ተከለከል ይላሉ። እና እንደዚህ አይነት ነገር ነው ያለው እንጂ ኦረዲ ነጻ ምርመራ የተከለከለበት ሁኔታ የለም። አምባሳደር ዲና ሙፍቲ በሌሎች የዲፕሎማሲ መስኮች ተፈጸሙ ያሏቸውንም ክንውኖች ዘርዝረዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የሱዳን ጦር የኢትዮጵያ አዋሳኝ በሆኑ አካባቢዎች እየሰፈረና በአካባቢው ነዋሪዎች ላይ ጥቃት እየፈጸመ ነው ሲል የማዕከላዊ ጎንደር ዞን አቤቱታ አሰምቷል። ፌዴራል መንግስቱ እርምጃ እንዲወስድም ጥሪ አቅርበዋል። ከአካባቢያቸው ከአስር በላይ ሰዎች ታፍነው መወሰዳቸውን፣ ከሱዳን የሚነሱ ታጣቂዎች ከ2008 ጀምሮ ድንበር እያለፉ እንደሚገቡና ሁኔታውንም ለመንግስት በተደጋጋሚ ሲያሳውቁ መቆየታቸውን ቪኦኤ ያነጋገራቸው ነዋሪዎች ጠቁመዋል። አስቴር ምስጋናው ዝርዝሩን ይዛለች። የሱዳን ጦር የኢትዮጵያን ድንበር ጥሶ መግባቱንና ብዙ ጥፋት እያደረሰ እንደሆነ በማዕከላዊ ጎንደር ዞን መተማ ወረዳ ሽንፋ አካባቢ እንደሚኖሩ የሚናገሩና ስማቸው እንዳይጠቀስ የጠየቁ ግለሰብ አመልክተዋል። ትላንትም መተማ ዮሐንስ ለመግባት ሞክረው ነበር ይላሉ። መተማ ላይ የእኛን ቦርደር ጥሰው፣ ለዚህ ህዝቡ መከላከያ የለም ነበር። ያለው ህዝብ እንዳለ ሁሉም ተጠልቶ እነሱን አስቁሟል። ካስቆመ በኋላ ያው መንገድ ሰተ እንዳይገባ ነው። ይቅርታ ቦርደር ጥሰናል፣ ይቅርታ ምናምን ብለው

ሌላው ግለሰብ ደግሞ የሱዳን ወታደሮች በምዕራብ ጎንደር ዞን ካለፈው ወር ጀምሮ ድንበር ጥሰው በመግባት በባለ ሀብቶች ላይ ጥቃት አድርሰዋል ብለዋል። በምዕራብ ጎንደር ወረዳ ቁጥር አምስት አካባቢን ይዘን እስከ ኮርገና አካባቢ ሄድና አሁን ወደ ሽንፋ በኩል ደግሞ ስንሄድ በመርትርሃድ በኩል ወይም ይሄ እንዲህ ብሎ ብለን የምንጠራው አካባቢ እና በቋራ ወረዳ ነብስ ገበያ ቁጥር ሶስት አካባቢ አሁንም በብዛት እየሰፈረ እንደሆነ መረጃው አለን። እዛ አካባቢ ላይ በእርግጥ ከዚህ በፊት በወያኔ ያስቀመጠው የጥምረት የሰላም አስከባሪ የሚል የሀሰት ካምፕ አለ። ስለዚህ ቋራ ነብስ ገበያ ማለት ቁጥር ሶስት ላይ ተራራ አለ። እዛ አካባቢ ላይ በርካታ ኢንቨስተሮች በተለያዩ ሰዓታት ክላክተሮችን ይወስዳሉ፣ አርፋደሮችን ይወስዳሉ። የሱዳን ወታደሮች ከአስር በላይ ሰዎችን አፍነው መውሰዳቸውንም ጠቁመዋል። የእኛ የመቶ ሰራተኞች አስራ አንድ ሰው ይዘዝደዋል እኛ ከተማ ደግሞ ሶስት ሰው ይዘው ሂደዋል። አስራ አንድ እና ሶስት አስራ አራት ታፍነው ሂደዋል። አሁን ስጋለች በሁለት ቀን ልዩነት ነው እንግዲህ መጀመሪያ ላይ ኪሃ ከምትባል ቦታ ላይ አራት ሰው ወስደዋል። አንዱ አባወራ ነው እዛው ሽንፋ የሚኖር ነው። ለውጤ የሚባል ሰውዬ ወደ አራት ራሳቸውን እንደሄዱ አሁን እስካሁን አልተመለሱም። ሁለተኛ በተመሳሳይ በሁለት ቀን ልዩነት ደግሞ አሁን በነገርኩሽ ነብስ ገበያ አካባቢ ላይ ኪዳነ ምህረት ተብሎ በሚጠራ ቦታ ላይ አስራ አንድ ንጹሀን የአማራ የቀን ሰራተኞች ታፍነው ሂደዋል። የት እንደሄዱ አይታወቅም። እስካሁን ድረስ እንግዲህ የወሰዳቸው አሁን እነሱ መንገድ ሊመራ ነው የሚል ነገር ነው አሁን ያለን እኛ በትክክልም ነው ከህወሀት ጋራም ቅማንትን የማይወክሉ ግን በወንጀል የሚፈለጉ ጸረ ሰላም ሀይሎች አሉ ሱዳን በእነዚህ አካባቢዎች ጦር ማስፈር የጀመረችው ከሁለት ሺ ስምንት አመተ ምህረት ወዲህ እንደሆነ ለመንግስት አካል በተደጋጋሚ ጥቆማና ቤቱታ ማቅረባቸውን ሰሚ ግን አለማግኘታቸውን አስተያየት ሰጪዎቹ ይናገራሉ የኢትዮጵያን ድንበር ጥሶ ገብቷል የሚሉት የሱዳን ጦር ከጀርባው የሱዳን ባለሀብቶችና የሀገር ውስጥም ሀይሎች እጅ አለበት ብለው እንደሚጠረጥሩም ይናገራሉ በነገራችን ሁለት ሺ ስምንት ላይ ብዬ በደምብ ጉዳዩ ጦዘ ብዬ ልንገርሽ እንጂ ከሁለት ሺ ስምንት በፊት ነው። እኔ በነገራችን እዛ ወደ ቁጥር አራት እና ቁጥር ሶስት አካባቢ ተጉዤ የኢትዮ ሱዳን ስላም ደንበር ጠባቂ ነው ለኔ ሱዳኖች። እኔ በነገራችን አረበኛም በደምብ አውቀዋለሁ። እዛ ከሰር ለማክሰል የገቡ በርካታ ሱዳኖች አሉ። ስለዚህ በግ በማርባት ፍየል በማርባት አርን ሰዎች የተቀመጡት ከፍተኛ የሆነ የጦር መሳሪያ በግመል ና በበሬ ያጓጉዛሉ። ተጓጉዞ የሚመጣው ምንድን ነው? አሁን ያለውን ሰላም ለማሳጣት ነው። ስለዚህ በቅል የተቀመጡ ናቸው ሚገርምሽ። ለምንድነው የተቀመጣቸው ብዬ አንድን ሱዳናዊ ይሄ ከሰላክታኝ እና ጠየኳቸው። ማን የሰጣች ስላቸው የሰጠን የኢትዮጵያ መንግስት ነው መልስ ነው የሰጠን ያሉት። መልስ የተቀመጡ ያለን ነው ብለው ነው መልስ የሰጡ ነው። ቦታው የት ነው? ስለዚህ አልጣሽ ዲወራይ ፓርክ ጫፍ አካባቢ አሁን ወደ መሀል አካባቢ ያለው ው የቋራ አንትን ጥበቃ ያደረገን ያለው ግን አልጣሽ አካባቢ አሁን ሱዳን ሰፍሮበት ያለው ቁጥር ሶስት ነው መብስ ገቢያ ቁጥር አንድ ቁጥር ሁለት ቁጥር ሶስት ቁጥር አራት ነው የሚባሉ ቁጥር አራት ፊት ለፊት ቁጥር ሶስት ነው ትባላለች በቋራው በምዕራብ ጎንደር በቋራ ወረዳ ቁጥር አራት ስ ላይ ቁጥር አራት የእኛ ማህበረሰብ ነው ያለ ቁጥር ሶስት ማለ ሱዳን ወታደር ነው ሰፍሮበት ያለው ስለዚህ ሆን ተብሎ ያስቀመጣቸው በሚፈልጉት ታይም ላይ በዚህም በዛም በአራት አቅጣጫ ችግር ለመፍጠር ያስቀመጡት የቅድመ ዝግጅት ስራቸው ነው። ወያኔ ከገባን ሰቶ የሰጣቸው መሬት እኮ ነው። ከዛ በፊት በኢትዮጵያውያን ስር ስር ስር የነበረ መሬት ነው። ወያኔ ከዝባ በኋላ ግን በስጦታ መድ ሲሆን ይሽጠው አናውቅም። ያው በተለያየ ሰዓት እንጮሃለን። ያው ይሄን ጥያቄ የሚያነሳ ሰው ይታጠራል። የሆነ በቃ ብዙ ነገር ይደረግ ነበረ እና አሁን ደግሞ ልክ ወያኔ ሲጠፋ ሰው እየገፋ የዝኑ መሬቱን መያዝና ማራት ጀመረ። የሱዳን ጦር ከጥቅምት ሀያ ሰባት ሁለት ሺ አስራ ሶስት ዓ ም እስከ ትላንት ባለው ጊዜ ከ አንድ መቶ ሰማኒያ እስከ ሁለት መቶ የሚሆኑ አርሶ አደሮችን የእርሻ ማሳቸውን መውረራቸውን መዝረፋቸውንና ማቃጠላቸውን በጥቅሉ ከ አንድ ሺ ሰባት መቶ በላይ ነዋሪዎችን ማፈናቀላቸውን በተባለው የሱዳን ጦር የድንበር አካባቢ እንቅስቃሴ ላይ ትናንት መግለጫ ያወጡት የምዕራብ ጎንደር ዞን አስተዳዳሪ አቶ ደሳሌ ጣሰው ተናግረዋል። ደና ምዕራብ አርማጭሆ ምድረገነት አካባቢ በሚባለው አዋሳኞች የቦርድ አካባቢ የተፈጸሙ ናቸው። እነዚህም ድርጊቶች እኛ የመንግስታችንም የሱዳንም መንግስት ኢንተረስትና አይደለም ብለን ስለምናምን ሰፋ ያለ ማስፌ የማየት ስራዎች በቀላሉ ወደ ተንኮሰላ ለመግባት የነበረ ኢንተረስት አለ። እሱን መሰረት አድርጎ የመስፋፋት ነባሪዎች ታይቷል። በዚህም ከመቶ ሰማኒያ እስከ ሁለት መቶ የሚቀረቡ አርሶ አደር ካምፖች የመውረብ የማቃጠል የመዝረፍ ሰብአዊ ጉዳትን የማድረስ በሰራተኞች ላይ የማድረስ ስራ ተሰርቷል። በአጠቃላይ ከአራት መቶ እስከ አምስት መቶ የሚሆኑ አርሶ አደሮች ሰላም በር ከምትባለው ቀበሌ በመኖሪያ ጫቸው የመፈናቀል ድምፅ ማስታወል አንድ ሺ ሰባት መቶ ማምሳ ነው እንደተወት ይችላል ማለት ነው። ለረጅም አመታት የእርሻ ማሽነሪዎች ልዩ ልዩ የካምፓ ሀርቶች እና መሬት ላይ ያሉ ሰብ ጭምር የባውደም እና የመውሰድ ስራ ተሰርቷል። ይህም ኦልሞስት ወደ አንድ ቢሊዮን የሚጠጋ ገንዘብ ግምት ያለው ሀብት ንብረት ወድሟል ብለን እናምናለን። አሁን ላይ ያልተለመደ ወታደራዊ መታና የሆነ ጦር የማቅረብና የማሰለፍ ባህርይ ስላለ ከመቼ ጀምሮ ነበረው ድንበር ጥሶ የገባው ጥቅምት ሀያ ሰባት ጀምሮ ጁንታው ጋር በነበረን የሕግ ማስከበር ስራ በገባን በሁለትና በሶስተኛ ወቅን ጀምሮ በስተዛሬ ቀን ድረስ እንዲህ አይነት ያልተለመዱ የመስፋፋት ኢንተረስት እና የግጭት ፍላጎት የተሟላ ውስጥ ለመግባት አስር ሁኔታዎች የመጠቀም ገጽታ ነው ያለው። ከሱዳን ድንበር ጥሶ ገባ የሚባለው ኃይል የሱዳን ጦር ስለመሆኑና በሱዳን መንግስት ስለመደገፉ ማሳያ ወይም ማረጋገጫ ይኖራቸው እንደሆነ የዞኑ አስተዳዳሪ ተጠይቀዋል። እየተደራጀ መካናይዝ ጦር ከባድ መሳሪያዎች የታገረ በሞተር ስዋሶ ለእነዚህም የመሳሰሉ ከባድ የሰራዊት ጦር መሳሪያዎች ይዞ እሱ ብቻ አይደለም፣ በተደራጀ የሰው ሀይል ጭምር በብረት ለበሱና መሰል ጉዳዮች ላይ ሰራ የሆነ እንቅስቃሴ የለም። ይሄ ማለት የተደራጀ የተደራጀ ነው። የተራ ሚሊሻ እንቅስቃሴ ጉዳይ ሊሆን በዚህ ደረጃ የሚገለጽ አይደለም። አየር ላይ ነው የሚለው አንዳንድ የሰራዊቱና የአንዳንድ ባለሀብት ደረስ ግፊት የሚፈጥረው ቢሆን ከቻለም አስፍቶ ማየት አስፈላጊ ነው በሚል ሀሳቦችን በዛ ሌብል ነው የገለጹት። አሁን አሁን ይህን ያህል ጊዜ እንደዚህ ኒ ያለረረብ ምናለ ስምሪ የሆነ የሰራዊት አመራር ብቻ ና የሆነ የሰራ ቡድን እንሱስ ብቻውን ረዥም ጊዜ ይሄዳል ብለን አልጠበቅንም። ጥርጣሬ አሳድሮብናል። በመንግስት ደረጃም ለመነጋገር እየተሞከረ ነው። ብዙ የደረጃ ያለ አካላት የመፍትሄ አካል እንዲሆን ነው ይገለጠ እስከ ዛሬ ጧት ድረስ አልፎ አልፎ የከባድ መሳሪያዎች ተኩሶች ነበሩ። ቅድም ሰላም በር ያልኩት ቀበሌ መንደሮች ካጠሎ ነበር በከባድ መሳሪያ ተኩስ ምክንያት አሁን ላይ ሳይለንት ሆኗል። በያዘው ቦታ ላይ ያለ ወይኛ የሚጠቀሙ መዋቅር አለ። ጉዳዩ የሀገር ሉዓላዊነት ጥያቄ መሆኑን የጠቆሙት አቶ ደሳለኝ የፌዴራል መንግስቱ አፋጣኝ እርምጃ እንዲወስድ አሳስበዋል። ይሄ ሂዶ ሂዶ ሉዓላዊነት ጉዳይ ይሆንና ለመውሰድ ይልቅ በሰላማዊ መደረደረ እንዲፈታ አሁን እንደ ድጋሜ እየጠየቅን ነው ያለ ነው። ይህ ሆኖ እስካልተገኘ ድረስ ግን ግድ የህዝባችን የሰላም ሁኔታ የህዝባችን ስጋት የመቀነስ የመከላከል ኃላፊነት የምንገደድ መሆኑ ነው የገለጽ ነው። በሌላ በኩል የፌዴራል መንግስቱ ጠንካራ የሆነ የዲፕሎማሲ ስራን ቀዳሚ አጀንዳ ላይ ያደርገው እንደሚገባ የሚመክሩት በታች አርማጭሆ ወረዳና በአካባቢው ከአስር አመት በላይ በዋና አስተዳዳሪነትና በሌሎች አመራሮች ላይ የሰሩት ጉዳዩንም በቅርበት የሚያውቁት የሚናገ የሚያገሩት አቶ ዎቾቹ አለባቸው ሀሳባቸውን አካፍለዋል። የመጀመሪያው እስከ መጨረሻው የዲፕሎማሲ ጥረት ያስፈልጋል። ይህም የሚሆንበት ምክንያት አንዳንዴ ከሱዳኑ የመጣው ጥቃት የባለ ሀብቶችና የአንዳንድ ወታደራዊ ጀኔራሎች ድጋፍ ብዙ ትዕግስት ያስፈልገዋል። ይሄ ትዕግስት ብዙ ዋጋ ሊያስከፍልሽ ይችላል፣ ግን ደግሞ ከጦርነት ገብቶ ከሚከፍሉ ዋጋ ሊያንስ ይችላል። በዚህ በኩል የምንችለውን ያህል መንግስት ጥረት ማድረግ አለበት፣ በሰላም ለመፍታት ያለአግባብ የያዙት መሬት አለ፣ እሱን እንዲለቁ ተጨባጭ ማስረጃ አለ፣ ተጨባጭ ሰነድ አለ፣ ምድሩን የምናውቁ ሰዎች አለን። ይህንን ይዞ እንዲፈታ ማድረግ ነው። መጨረሻ ላይ እንደዚህ ሁሉ ጥረቶች ተደርገው ማይፈቱ ከሆነ ግን የኢትዮጵያ መንግስት ሉዓላዊነቱን የማስከበር ኃላፊነትም ግዳጅም ያለበት ይመስለኛል። ቀደም ብለው ሲናገሩ እንግዲህ አንዳንድ ጄኔራሎች እና ባለሀብቶች እጅ ነው ያለበት ብለዋል እና እነዚህ ሰዎች ምንም እንኳን በካፒታል የፈ ረጠሙ ቢሆንም ከመንግስት አቅም ጋር እኩል ሊሆኑ አይችሉም እና የሱዳን መንግስት አጀንዳ ካልሆነ ምን ይሄንን ያህል ያስፈራል ሱዳን ባህሪ ከእኛ የሚለየው በአሁኑ ጊዜ እንደምታውቂው የሲቪል አስተዳደርና ወታደራዊ አስተዳደር ነው ሀገሪቱን የሚያስተዳድረው ሁለት ክንፍ ያለው በወሳኝነት የሲቪሉ መንግስት ከሲቪል ስለመጣ ጉዳዮች በዲፕሎማሲ ይፈታሉ የሚል ግንዛቤ እንዳለው እንገምታለን። ወታደራዊ ኃይሉ ግን ያለውን ተቀባይነቱ ለመጨመር እነዚህ መሬት ተወሰደብን የሚሉትም ባለሀብቶች ስለሆኑ ወታደራዊ ኃይሉ ደግሞ ብዙ ጊዜ ከባለሀብቶች ጋር የተያያዘ ነው። ራሱም ባለሀብት ነው። የሱዳን ጄኔራል እጅግ በጣም ብዙ ከፍተኛ ባለሀብቶች አሉ። ብናውቃቸው ወታደሮቹ ራሳቸው ባለሀብት እንኳ ባይሆኑ ከባለ ሀብት ጋር ተጠቅተው የባለ ሀብት አስፈጻሚ የሆናቸው በረዥም ታሪካቸው የምናውቃቸው የሱዳን ወታደሮች እነዚህ ናቸው። ስለሆኖም ይሄ ድሮ የነበረ ባህሪ ነው። በአሁኑ ጊዜ ደግሞ የበለጠ ሰፍቷል። የወታደር ክንፉና የሲቪል ክንፉ በየጋራ ነው ያለው። አሁን የሱዳን የሲቪል መንግስት የወታደር ክንፉን ያዘዋል ማለት ሞኝነት ነው። በብዙ ሊሆን የማይችል ነገር ነው። ለዚህም ነው ዲፕሎማሲ አስቀድም መንግስት ምለው የሲቪሉ መንግስት አቅም አጥቶት ርቆት ወታደራዊ መቆጣጠር አቅቶት ሊሆን ስለሚችል ለዚያ ትዕግስት አድርጎ ማሳየት ይሻላል ከሚል እንጂ ወታደር ወታደራዊ ኃይሉን ለመቋቋምም መፍትሄ ለመስጠትም የኢትዮጵያ መንግስት አሁን ባለው ቁመናም ብቁ እንደሆነ አምናለሁ። ግን የሲቪሉ መንግስት ፍላጎት ላይሆን የሚችሉበት በጣም ሰፊ ነው። ወታደራዊ ኃይሉ ከድሮ ጀምሮ በራሱ የሚሄድበት በባለ ሀብቶች የሚሽከረከርበት በጥቅም የሚደለልበት ሁኔታ ስላለ አሁንም የሚታየው ዝንባሌ እሱ ስለሆነ እነዚህን ጉዳዮች ግምት ማስገባት ይሻላል። እየስራ ዲፕሎማሲ ላይ እናተኩርም ነው። የሱዳን ወታደሮች ወደ አካባቢው ዘልቀው መቆጣጠራቸውን የሚጠቁሙ ዘገባዎች በሱዳን ጋዜጦች ቢዘገብም ከባለስልጣናቱ ምላሽ ለማግኘት ቪዮኤ ያደረገው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። በአፋር እና በሶማሌ አጎራባች ክልሎች መካከል ተፈጥሮ የነበረው ግጭት መቆሙን እና ከትናንት ጀምሮ ግጭት አለመሰማቱን ሁለቱም ክልሎች ለቪኦኤ ገለጹ። ሆኖም አሁንም ውጥረት እንደነገሰ መሆኑን ነው የክልሎቹ አመራሮች የሚገልጹት። በቅዳሜ ዕለት ጀምሮ ለሁለት ቀን በነበሩት ግጭቶች ግን መንግስታዊ ካልሆኑ ምንጮች በተገኙ መረጃዎች መሰረት ከአርባ የሚበልጡ ሰዎች ህይወት አልፏል። አዲስ ቸኮል ዝርዝሩን ይዟል። የአፋርና ሶማሌ ክልሎች መካከል የነበረው ግጭት መቆሙን የሁለቱም ክልሉ የኮሚኒኬሽን ኃላፊዎች ለቪኦኤ አስታውቀዋል። ባለፈው እሁድ ጥቃት ደረሰብኝ ሲል ስለተፈጠረው ግጭት የመጀመሪያ መግለጫ ያወጣው የሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ ወይዘሮ ሂቦ አህመድ ስለ ግጭቱ ይህም ብለዋል። ግጭቱ የተከሰተው አፍድም ወረዳ ደንለሄለይ ቀበሌ ናት። ደንለሄለይ ቀበሌ ማለት በሶማሌ ክልል የምትገኝ ቀበሌ ነች። በአፋር ልዩ ኃይልና በአማጺ ቡድን የታጠቁ ኃይሎች ናቸው፣ ንጹሃን ዜጋ ላይ ግድያ የፈጸሙት እኛ መግለጫ አውጥተናል። በዚህ ዙሪያ መግለጫ ያወጣነው የዘር ጭፍጨፋ ነው። ሰው በሰውነቱ ማለት አንድ በሚያደርገው በቋንቋው በብሔሩ የሚገደል ከሆነ ከዚህ በላይ እንግዲህ የሚገልጽ ነገር የለም። የዘር ማጥፋት ወንጀል ለማለትም ከዚህ በላይ የሚገልጽ ነገር የለም። እና ያንን ነው በመግለጫ ለማውጣት እንደሞከርነው ይሄ ግጭት የተከሰተው ዛሬ አንደኛ ቀን አይደለም። በተደጋጋሚ እየተከሰተ ነው። የዛሬው ግን ከባድ ያደረገው ህብረተሰቡ ኖርማሊ እንደ ድሮ ግጭት እንደ በፊቱ መስሏቸው ነበር። ግን ይህ ከባድ መሳሪያ ተጠቅመዋል፣ ታጣቂዎቹ ከአፋር በኩል የገቡት። በሶማሌ ክልል በኩል በሰዎች ላይ ስለደረሰው ጉዳት በትላንትናው ዕለት ለቪኦኤ መረጃ የሰጡት አቶ ጣይር ፋራ የተባሉ የአፍደም ወረዳ ነዋሪ ሰላሳ ስድስት ሰዎች በቦታው ተገድለዋል ብለዋል። ከትላንት ወዲያኛው ሌሊቱ አስር ሰዓት ገብቶ እስከ ትላንት ከምሽቱ ስድስት ሰዓት አካባቢ ነው ከፍተኛ ጦርነት ያወጁ የአንፈር ልዩ ኃይል እና ጉሞዎች እና ጁንታዎች ናቸው። አንድ ላይ ተሰብስቦ ሶማሌ ብሔራዊ ክላምስጣን ለሄለ አበሎ አካባቢ ነው። እዛ እያሉበት የልዩ ኃይላችን ካምፕ ገብተው ነው ከፍተኛ ጦርነት ያወጁበት መንገዱ አደረሰ። የሞቱት ሰላሳ ስድስት ናቸው። የቆሰሉ ደግሞ ሀያ ስምንት ናቸው። ግጭቱን በተመለከተ የአፋር ክልል የሚሰጠው መረጃ ግን የሶማሌ ክልል መንግስት ከሚገልጸው የተለየ ነው። ግጭቱ የተከሰተው በሶማሌ ክልል ሳይሆን በአፋር ክልል ገዋኔ ጥቃት እንደተፈጸመና ጥቃት ፈጻሚዎችም የሶማሌ ክልል ሀይሎች እንደሆኑ ነው የአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አህመድ ካሎታ ለቪ ያስታወቁት። እንደሚታወቀው ፍለት ከነጋቶ አስራ አንድ ሰዓት ላይ በዞን ሶስት ገዋኔ ወረዳ አሪፍና ፍርክሌ ቀበለ በሚባሉት የአርብቶ አደር ማህበረሰብ መኖሪያ አካባቢ ላይ እንግዲህ ስበት ጥቃት ተፈጸሟል ማለት ነው በእኛ በኩል በተደጋጋሚ በተለይ በዞን ሶስት በዛ አካባቢዎች ተደጋጋሚ የሽብር ጥቃቶች በአርብቶአደር ማህበረሰብ ላይ ሲፈጸሙ የመጣ ነው። ይህም እንግዲህ ከዛ የተለየ አይደለም ማለት ነው። በተደጋጋሚ ከሚፈጸመው ከዛ የሽብር ጥቃቶች ጋር የተያያዘ ነው ማለት ነው። እንግዲህ ይህም ሲባል ምንድነው? በተለይ በዞን ሶስት በገዋኔ ወረዳ እንደዚሁም ደግሞ በገዋኔ በገላዕሉ፣ እንደዚሁም በአሚበራም በዛ አካባቢ እንግዲህ በተደጋጋሚ አርብቶአደር ማህበረሰብን ማዕከል ያደረገ በተለይ ደግሞ ንጋት ከሌሊት አስር ሰዓት ንጋት አስራ አንድ ሰዓት አካባቢ በተደጋጋሚ የሽብር ጥቃቶች እየደረሱ መጥተዋል። በግጭቱ ስለደረሰው ሰብአዊ ጉዳትም የአፋር ክልል እንደ ሶማሌ ክልል ሁሉ ያለውን ነገር የለም። አቶ አህመድ መረጃዎችን እያጠናቀር ነው ይላሉ። የአፋር ክልሉ ነዋሪ አቶ ከዲር አህመድ ግን በግሌ ያጣራሁት ያሉትን መረጃ ለቪዮ አካፍለዋል። በተለይ አንድ በሀገር መከላከያ ደረጃ ካልሆነ አርብቶ አደር ሊይዘው የማይችለው ድሽካ በሚባል መሳሪያ ነው ህብረተሰባችን እየተደበደበ ያለው። ቢያንስ እስከ ሰባት ሰው ምተዋል። ለአስር የሚሆኑ ሰዎች ደግሞ የቆሰሉም አለ። ሁለቱም ወገኖች ጥቃት ተፈጽሞብናል ያሉበት የሁለት ቀን ግጭት ከትናንትና ጀምሮ መቆሙ በሁለቱም በኩል ቢረጋገጥም ወደ ድርድር ስለመምጣታቸው ግን የተባለ ነገር የለም። የሁለቱንም ክልሎች የጸጥታ ኃላፊዎች ለማግኘት ያደረጉት ጥረት አልተሳካም። ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ የአፋር ክልሉ ርዕሰ መስተዳደር አቶ አወላ አርባን ጠቅሰው የአፋርና ሶማሌ አርብቶ አደሮች ሴቶችና ህጻናትን የማይገዱ በሌሌ ጥቃት የማይፈጽሙና ከነፍስ ወከፍ የጦር መሳሪያ በላይ የማይዙ ቢሆንም ባለፉት ሶስት ዓመታት በሁለቱ ክልሎች መካከል የተፈጠሩ ግጭቶች ግን እነኚህ ሁሉ የተፈጸሙባቸው በመሆናቸው ከጀርባ ሌላ ኃይል አለ ብለው እንደሚያምኑ አስታውቀው ነበር። የሁለቱ ክልሎች የኮሚኒኬሽን ኃላፊዎችም በዚህ ይስማማሉ። ሆኖም የአሁኑን ግጭት በተመለከተ እርስ በርስን የሚወነጃጀሉት ወደ ሶማሌ ክልል አፍደም ወረዳ ጥቃት ለመፈጸም መጠው ከነመታወቂያቸው የተማረኩ የአፋር ክልል ልዩ ኃይሎች በመኖራቸው ያንን መግለጫ ሊያወጡ እንደበቁ የሶማሌ ክልሏ ወይዘሮ ሂቦ ይናገራሉ። ሆኖም እርሳቸው ጁንታው ሲሉ የገለጹት ኃይልም በተጨማሪ ከጀርባ ሊኖር ይችላል ይላሉ። የአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አምር ካሎዌታም በተመሳሳይ የሶማሌ ክልል ልዩ ኃይሎች መያዛቸውን ገልጸው ከእነሱ ባሻገር ግን ከጅቡቲ ወደ አዲስ አበባ በአፋር ክልል በኩል የሚያልፈው የኮንትሮባንድ ንግድ መስመር በመዘጋቱ ጥቅማቸው የቀረባቸው ኃይሎች ከግጭቱ ጀርባ ሊኖሩ ይችላሉ የሚል እምነት እንዳላቸው ይናገራሉ። የሶማሌ ክልል እሁድ ዕለት ባወጣው መግለጫ ለጋራ ሰላም ያደረገው ተደጋጋሚ ጥረት የአንድ ወገን ምኞት ብቻ ሆኖ መቅረቱን ጠቅሶ ከአሁን በኋላ የክልሉን ነዋሪዎች ደህንነት ለማረጋገጥ እርምጃ ወስዳል ብሎ ሲያስጠነቅቅ የአፋር ክልል በበኩሉ የሶማሌ ክልል ልዩ ኃይሉን በአፋጣኝ ከክልል ያወጣ ሲል ከሷል። አቶ አህመድ ካሎይታም እስካሁን ያልወጡ የሶማሌ ክልል ልዩ ኃይሎች ሊኖሩ እንደሚችሉና ሌላ ጥቃት ሊፈጽሙ ስለመቻላቸውም ተናግረዋል። ይህም ላለፉት ሁለት ቀናት የተገኘው ሰላም በውጥረት የተሞላና በማንኛውም ሰዓት ሊደፈርስ የሚችል እንደሆነ ነው የሚናገረው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ሻገረው። የኢትዮጵያ መገናኛ ብዙሃን ብሔርተኝነት የሚል ጥናት በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽንስ ዲፓርትመንት መምህር በሆኑት በዶክተር ሙላቱ አለማየሁና ኖርዌይ ኤንኤልኤ ዩኒቨርሲቲ ኮሌጅ የጋዜጠኝነት መምህር ቴሬ ሽዳል ባለፈው ሳምንት ይፋ ተደርጓል። ጥናቱ ከጥር 2011 እስከ ታህሳስ 2012 ዓ ም በነበረው ጊዜ የተሰሩ ዜናዎች ላይ ያተኮሩ ሲሆን በተጨማሪም ከ25 በላይ ዋና የመገናኛ ብዙሀን ተቋማትን እንዲሁም የብዙ ጋዜጠኞችን ቃለ መጠይቅ ያካተተ መሆኑ ተገልጿል። በጥናቱ መሰረትም የኢትዮጵያ መገናኛ ብዙሀን ግጭቶችን ከማብረድ ይልቅ እንደየተቋሙ ፍላጎት ለአንድ ብሔር የወገንና ግጭትን በሚያባብሱ ዘገባዎች ላይ ማተኮራቸውን የተገለጸው ኤደን ገረመው ከጥናቱ አዘጋጆች መካከል አንዱ የሆኑትን ዶክተር ሙላቱ አለማየውን አነጋግራ ተከታዩን አሰናድታለች። መገናኛ ብዙሀን በዓለም ላይ አገልግሎት መስጠት ከጀመሩበት ጊዜ አንስቶ የዓለም ህዝብ ድምፅ እንዲሆኑ ከባድ አደራ ተጥሎባቸዋል። ጋዜጠኞችም ሆኑ የመገናኛ ብዙሀን ተቋማትም ከሃይማኖት፣ ከብሔር፣ እንዲሁም ከፖለቲካ ፓርቲ ወገንተኝነት በጸዳ መልኩ እውነታውና ሚዛናዊነትን ጠብቀው ለህብረተሰቡ እንዲያደርሱ እለት ዕለት ከባድ የሆነ የስነምግባር ኃላፊነት ኃላፊነት ይጠበቅባቸዋል። ይሁንና እነዚህ መርሆች በተለያዩ ጊዜያት ይጣሳሉ። ወደ ሀገራችን ወደ ኢትዮጵያም ስንመጣ አያሌ ጊዜ መርሆቹ እንደተጣሱ የሚነገር ሲሆን ከቅርብ ጊዜ ወዲህም መገናኛ ብዙሀን የብሔር ወገንተኝነት የሚታይባቸው እየሆኑ እንደሄዱም ይነገራል። በቴሬ ሸዳልና በዶክተር ሙላቱ አለማየሁ የተሰራው የኢትዮጵያ መገናኛ ብዙሀን ብሔርተኝነት የተሰኘው ጥናትም በዋናነት በዚህ ዙሪያ ያተኩራል። ዋና ዓላማው በአሁኑ ወቅት በኢትዮጵያ ሚዲያዎችና ብሔርተኝነት ምን ይመስላል የሚለውን መስተጋብር ለማየት ነው። ማን ነው ኢንፍሉዌንስ እያደረገ ያለው? ምን ጎልቶ የመጣው ምንድን ነው? መሆን አለበት የሚለውን የሚመለከታቸው አካላት የራሳቸውን እርምጃ እንዲወስዱ፣ ቆም ብለው እንዲያስቡበት። ለምሳሌ መገናኛ ብዙሀን እንደዚህ ነው እንደ ዘገባችን ብለው ከውጭ እንደው በገለልተኛ ወገን ሲጠና ሚዲያችን ይህን ይመስላል የሚለውን ነገር እንዲያውቁና መለስ ብለው ራሳቸውን እንዲቀኙ ማስቻል ነው አንደኛው። ሁለተኛው ሌሎች አካላት ለምሳሌ መንግስታት፣ እዚህ ዶነርስ፣ ሌላም ሌላም እነዚህ ዋና ደጋፊዎች ናቸው። ምንላቸው የኢትዮጵያ ሚዲያ አሁን ያለበት ሁኔታ ተረርሰው ምን አይነት ድጋፍ ነው የሚያስፈልገው ምን ይድነ መደረግ ያለበት የሚለውን ነገር እንዲያውቁ ለማስቻል ነው። ሶስተኛው የኢትዮጵያ ሚዲያ ከብሄርተኝነት አንጻር ተጠንቶ አይታወቅም። እንደምታውቂው ብሄርተኝነት በእኛ ሀገር በፖለቲካ ውስጥ ገብተዋል። ከፖለቲካው አልፎ እንደው ትራንስፖርት ውስጥ ገብተዋል። መኪኖች አክቹዋሊ የሚሰጣቸው እንደዚህ እንደዚህ፣ ባንኮች አሁን በዘር ነው። ይሁንና ሚዲያዎች ግን ምን ይመስላሉ የሚለው እስካሁን አልተጠናም እና የተጠና ጥናት ነው ዶክተር ሙላቱ ጥናቱ የቃለ መጠይቅና የመጠናዊ ጥናት ዘዴዎችን አጣምሮ የያዘና ሳይንሳዊ ይዘቱን ሳይለቅ የተሰራ መሆኑን ገልጸው እጅግ ብዙ የመገናኛ ብዙሃን ተቋማትና ጋዜጠኞች የተሳተፉበትና በዋናነት ዜናዎች ብቻ የተገመገሙበት እንደሆነም ያስረዳሉ። ኧረ የሚባል ነገር እንዳይ ነው ሁሉንም ወገኖች ያካተተ ወይም ከሁሉም ወገኖች የተሰበሰበ ሀሳብ የተካተተ ፍጥሮ ማለት ነው። ይህንን ቃለ መጠየቅ ሲያደርግ ያደረገው ሰሪ ነው እዛ ሁለተኛው ሜቶዶሎጂ ደግሞ ወደ አስር የሚሆኑ የሀገራችን ሚዲያዎችን ይዘታቸው ምን ይመስላል የሚለውን ማየት ነው የሞከርነው። ይሄም በሁለት ሺ አስራ ዘጠኝ እንደ ፈረንጆች አቆጣጠር ማለት ነው የተከሰቱ ዋና ዋና የምንላቸው ጉዳዮችን መሰረት አድርገን ነው ያጠና ነው ማለት ነው። አስሩ ሚዲያዎች ከፌዴራል አለ፣ ከክልል አለ፣ ከግል አለ። ሁሉንም ጥርጥር የያዘ ነው ማለት ነው። ጋዜጦች ሶስት ጋዜጦች አሉ ሶስት ጋዜጦች አሉ። አንደኛው የመንግስት እና በፌዴራል ተንስያ የሚሰራቸው ሁለቶቹ ግን የግል ናቸው ማለት ነው። እነዚህ አስር አይነት ቼዞችን ደግሞ መረጥ በምሳሌ የሰኔ አስራ አምስቱ የአማራ ክልል ክትያ ምን ይመስል ነበር፣ በሚዲያዎቹ እንዴት ነው የተዘገበው? ጃዋር በኦክቶበር አስራ ሁለት አካባቢ በፌስቡክ ፖስት ካደረገ በኋላ ሚዲያዎቹ እንዴት ነው የዘገቡት? የአስራ አንድ አስራ አንድ አስራ አንድ በሚል ደግሞ የፊዳማው ኬዝ እንዴት ነው የተዘገበው? የቅማንት ኬዝ እንዴት ነው የተዘገበው? የውልቃይት ኬዝ እንዴት ነው የተዘገበው? የሚሉ የተለያዩ ወደ ኬዞች መጡ። እነዚህ ኬዞች የኢትዮጵያ የፖለቲካ ኤንቫይሮንመንት፣ ለምሳሌ ዋናው አናሊስታችን እዚህ ጋር ኮንቴንቱ ላይ የፍሬሚንግ አናሊስት የተዘገብ ነው። ሚዲያዎች እንዴት አይነት እይታ ነበራቸው የሚለውን ነው ለማየት ሞክረው ዶክተር ሙላቱ ከጥናቱ ማጠቃለያ በመነሳት የኢትዮጵያ መገናኛ ብዙኃን ከጋዜጠኝነት ስነ ምግባር ይልቅ ወደ ብሔሮች የወገኑ መሆናቸውንም መደምደሚያ ላይ መደረሱን ያስረዳሉ። ጋዜጠኛው ሲዘግብ ጋዜጠኛ በምን መልኩ አየው ይለን። አብዛኛው ድምፀቱ የጋዜጠኞች ስሜት ጎልቶ የሚታይበት ነበር። በሚገርም ሁኔታ ምንም አይነት መረጃ ሳይጠቀም

ግልጽ የሆነ ናሬቲቭ ነው ያገኘ ነው ከቃለ መጠየቁ ማለት ነው። ቃለ መጠየቁ ጋዜጠኞች የሙያውን ስነ ምግባር ወደ ሁለተኛ ደረጃ ነው ያመጡት። መጀመሪያ ቅድሚያ ያሰጡት ምንድ ነው የብሔርን ፍጻቤ የማጉላት በግልጽ ሲያደሉበት ና የተናገሩበት ነው ማለት ነው። ይኛው ከኢንተር ቤት የተደረገ ነው። ሁለተኛው የብሔር ፍጻቤ፣ በነገራችን አንዳንድ ሰዎች ምን ብለው ሰጣ ሚሰጣል የሚጥፋት የብሔር ሚዲያ አይኑን የሚል አይነት እሳቤ ጋር ተያይዟል። በቀጥታ የብሄር ሚዲያ አይኖር የሚል እሳቤ የለው። እንደዚህ አይነት በቀጥታም ይሁን በተዘዋዋሪ መንገድ ብሄሮች እንደዚህ ካልቸራቸውን የፖለቲካ ፍልስፍናቸውን በማህበረሰብ ውስጥ ያላቸው መልካም እሳቤዎችን የሚያጎሉባቸው ሚዲያዎች ቢኖር በጣም በእጅጉ ይደገፋል። ግን ከዛ ስላለፈ ነው አሁን እኛ የኢትዮጵያ ሚዲያ ሞር ዘር ተኮር እየሆነ ነው ብለን ወደ ኮንኩሪን የመጣ ነው። እና ለምሳሌ ክልሎች ሚዲያ መኖራቸው ጥሩ ነው። በጣም በጣም በጽም ሲሄዱ ብሄር ተኮር የሆኑ ሚዲያዎች መኖራቸው በእጅጉ ሳይወደዱም ቤታችን ኢትዮጵያ ሚዲያዎች ጽም ሲሄዳል ብለን የምንለው ማለት ነው። መገናኛ ብዙሀኑም ሆኑ ጋዜጠኞቹ ወገንተኝነታቸውን የሚያሳዩባቸው የተለያዩ ስልቶች እንዳሉም ከጥናቱ በመነሳት ያስረዳሉ። ቴክስቹዋል አናል ከዚህ ከኮንቴንቶቹ ከተመረጡት አስር ቪዲዮዎች ያገኘናቸው ሁለት ዋና ዋና አንጓዎች አሉ፣ ወይም ፍሬም ብለን የምንላቸው ማለት ነው። የመጀመሪያው አንድን ብሄር ከሌላኛው ብሄር የመለየት የማናጠል፣ የማሳነስ፣ የማብጠልጠል እሳቤን ይዞ የሚሰራ ሚዲያ ማለት እንዲገለሉ ያደርጋል ማለት። በዚህ ውስጥ የተለያዩ ቴክኒኮችን ተጠቅሟል። በነገራችን ላይ ሚዲያዎቹ አሁን ይህን እንዳደረጉ አያውቁም አያውቁም ሰዎች ይሄኛው ሪሰርቸሮቹ የሚሰጡት ፍልስፍና ነው ማለት እንችላለን አንደኛው ለምሳሌ አንደኛው ቴክኒክ መገናኛ ብዙሀኑ ዝምታን መምረጥ ነው ሳይለንስ ወይም ኮሚሽን ብለን የምንለው ማለት ነው ይሄኛው ዝምታ የራሱ ብሔር እስካልተጎዳ ድረስ እስካልተጠቃ ድረስ በፍጹም አይዘግቡም በፍጹም ለምሳሌ የሀያ አንድ ተማሪዎች በደንግዶ ታግተው ነበር ዜናው ከመታገጥ አልፎ ማን ማን ማን ቫሊዩስ አለውና ለሁማኒታሪያን አስፔክት እንኳን ሊዘገብ የሚገባው ነው። ከጥቂት ሚዲያዎች ውጭ አብዛኞቹ ሳይለንስ ነው የነበር ጉዳዩ መንካትም አልፈለጉም። ምክንያቱም ያ ጉዳይ የአንድ ብሔር ጉዳይ ነው ብለው ስላሰቡ ዝምታን የመምረት ነው የነበረው ማለት ነው። ሌላኛው ያገኘነው ቴክኒክ የማደርበስ በቃ ነገሩ እንዳይታወቅ የማሸፋፈን ነገር ተከትሏል ማለት ነው። አድረሱ ሰው የማለፍ ምናልባት እዚህ ጋር እንደው ለአድማጮም በግልጽ ለማድረግ አንድ ነገር በግልጽ እስካልተዘገበ ድረስ ከጥቅም ይልቅ ጉዳቱ ነው የሚያመልስ ነው። ሌላኛው ዋናውን ጉዳይ ከመዘገብ ይልቅ የሆነ የማንጋደደ ትናንት የማድረግ አይነት ነገር ሳሌ ኦክቶበር ላይ ጀዋሩ የአንድ ክስከጣፈ በኋላ በርካታ ጥፋቶች ገርሷል መንግስት እንዳመኑ ሰማኒያ ሰባት ሰዎች በሞታቸውን አረጋግጧል። ያን ተከትል አንዳንድ ሚዲያዎች ይሄ ጀዋር ችግር አይደለም የመንግስት ደካማለት ነው ብሎ ወደላ ጉዳይ ወደ ፖለቲካል እንዲኖረው እና ሌላኛው ግን በማስላላት መሞከር ዋናውን ችግር ያለ ያለመዘገብ አይነት እሳቤዎችን አሳይ ይሆናል ማለት ነውኛው በትናንትኝ ጊዜ ያልኩሽ ማለት ነው። ሌላኛው ቴክኒክ በጣም በሚገርም ሁኔታ ማማልል ማለት እንችላለን። ማማለል የእኔ ክልል አቃፊ ነው፣ የእኔ ክልል ሰላም ነው፣ የእኔ ክልል ልማት ብቻ ነው ያለው የሚለው ነገር ለማጉላት የተለያዩ መገናኛ ብዙሀን የሚዘግቧቸው ዘገቧት ናቸው። በተጨማሪም መገናኛ ብዙሀኑ የተበዳይነት ስሜትን ለመፍጠር አበክረው እንደሚሰሩ በጥናቱ ላይ የታየ ነገር መሆኑን ነው። በጣም የተበዳይነት ቪክቲማይዜሽን ብለን የምንለው መሰለኝ አንድ ችግር ሲከሰት፣ አንድ ፖሊሲ ሲወጣ፣ መንግስት አንድ ነገር ሲያደርግ፣ ይሄ ይህንን ነገር ይጎዳዋል ብሎ በጣም መጥፎ መጥፎ ነገሩን እያገዘፉ እያሳደጉ የሚታይበት ማለት ነው። ቪክቲማይዜሽን ነው በጣም ዴሊብሬት በአንድ ግጭት ውስጥ በርካታ ጉዳቶች ናቸው የሚከሰት የኢኮኖሚ አለ፣ ሰብዓዊ ቀውስ አለ፣ ሌሎች ሌሎች። ይሁንና በዚህ ቀውስ የኔ ብሔራዊ ብቸኛ ተጎች በፖሊሲ ውስጥ የፖሊስ መውጣት። ዶክተር ሙላቱ አለማየሁ ሲያጠቃልሉም የሀሳብ ነጻነት ማለት የጥላቻ ንግግርን ማስፋፋትም ሆነ ማራገብ አለመሆኑን በመግለጽ መገናኛ ብዙሀን አቋም መያዝ እንደሌለባቸው ከሙያ ስነ ምግባር አንጻር አንስተው አስታውሰዋል። ጥናቱ በቀጣይ መንግስትና የመገናኛ ብዙሀን እራሳቸውን እንዲመረምሩበት የተሰራ መሆኑንም ገልጸዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው። ከዋሽንግተን ዲሲ ኤደን ገረመውን እና እንግዳዋን እናመሰግናለን። የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ከዋሽንግተን ዲሲ ሲተላለፍ የቆየው የማክሰኞ ምሽት ፕሮግራማችን በዚሁ ይጠናቀቃል። በፕሮግራሙ አዘጋጅ በሰሎሞን አባት እና በመላ ባልደረቦቻችን ስም አብራችሁን ስላመሻችሁ እናመሰግናለን። ያስተናገድኳችሁ ቆንጅ ይታየነኝ። ፕሮግራሙን የመራልን ንጉሱ ታምሬ ነው። ነገረቡ በሶስት ሰዓት እስከምንገናኝ በሰላም እደሩ። ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ከዋሽንግተን ዲሲ ሲተላለፍ የቆየው የማክሰኞ ምሽት ፕሮግራማችን በዚሁ ይጠናቀቃል። በፕሮግራሙ አዘጋጅ በሰሎሞን አባት እና በመላ ባልደረቦቻችን ስም አብራችሁን ስላመሻችሁ እናመሰግናለን። ያስተናገድኳችሁ ቆንጅ ይታየ ነኝ። ፕሮግራሙን የመራልን ንጉሱ ታምሬ ነው። ነገረቡ በሶስት ሰዓት እስከምንገናኝ በሰላም እደሩ።